ከሳምንቱ የስፖርት ዘገባዎች ጋር ሀና ደምሴ ነኝ፣ አብራችሁን ቆዩ። ለአስር ተከታታይ ቀናት በአንጎላ ሲካሄድ የሰነበተው የአራተኛው የአፍሪካ ወጣቶች ጨዋታ ቅዳሜ ለት ተጠናቋል። በዚህ ውድድር ኢትዮጵያ በወርልድ ቴኳንዶ አንድ የወርቅና አንድ የነሐስ በድምሩ ሁለት ሜዳሊያ እንዲሁም በተመሳሳይ በክብደት ማንሳት ውድድር አንድ የብርና አንድ የነሐስ ሜዳሊያ ባለቤት በመሆን አጠናቃለች። አስረኛ ሳምንቱን የያዘው የኢትዮጵያ ፕሪምየር ሊግ ትላንት በሁለት ከተሞች ተካሂዷል። ትላንት እሁድ በአዳማና በአዲስ አበባ የተካሄዱት ሶስት የፕሪምየር ሊግ ጨዋታዎች ሁሉም በአቻ ነጥብ ተጠናቀዋል። አዳማ ላይ የሲዳማ ቡና ና የቅዱስ ጊዮርጊስ ጨዋታ በአዳማ ሳይንስና ቴክኖሎጂ ዩኒቨርሲቲ ስታዲየም የተካሄደ ሲሆን በጨዋታውም ሁለቱም ቡድኖች አንድ ለአንድ በሆናቸው ውጤት ነጥብ ተጋርተው ወጥተዋል። በአዲስ አበባ ስታዲየም ቀን ሰባት ሰዓት ላይ ጨዋታቸውን ያደረጉት ድሬዳዋ ከተማ ና አዳማ ከተማ አንድ ለአንድ ሲለያዩ በአስር ሰዓት የመቻልና የኢትዮጵያ ኤሌክትሪክ ጨዋታ ያለምንም ግብ ዜሮ ለዜሮ ተጠናቋል። በመሆኑም አስረኛውን ዙር የኢትዮጵያ ፕሪሚየር ሊግ ሲዳማ ቡና በ21 ነጥብ ሲመራው ፋሲል ከነማ በ20 ነጥብ ሁለተኛ ሆኖ ይከተላል። መቻል፣ ኢትዮጵያ ኤሌክትሪክ እና አዳማ ከነማ ሁሉም በ17 ነጥብ በግብ ክፍያ ተለያይተው ከሶስት እስከ ስድስት ያለውን ደረጃ ይዘዋል። አስራ አምስተኛው የምስራቅ አፍሪካ ካራቲ ሻምፒዮና በኢትዮጵያ የበላይነት ተጠናቋል። በኢትዮጵያ አስተናጋጅነት ሲካሄድ የቆየው የአስራ አምስተኛው የምስራቅ አፍሪካ ካራቲ ሻምፒዮና አስራ ሁለት የወርቅ ሜዳሊያ በማግኘት በኢትዮጵያ የበላይነት ተጠናቋል። በሻምፒዮናው ኢትዮጵያውያን ተወዳዳሪዎች በሲኒየሮቹ ና በጁኒየሮቹ ስድስት ስድስት፣ በአጠቃላይ አስራ ሁለት የወርቅ ሜዳሊያ በማግኘት ነው አሸናፊ የሆኑት። ሶማሊያ፣ ኬንያ፣ ማዳጋስካር ና ሱዳን በተሳተፉበት ሻምፒዮና በሁሉም ምድብ ዘጠኝ ብር ና ሶስት የነሐስ ሜዳሊያ ተገኝቷል። አስራ አምስተኛው የምስራቅ አፍሪካ ካራቴ ሻምፒዮና ኢትዮጵያ በአጠቃላይ ሃያ አራት ሜዳሊያ በማግኘት ውድድሩን በአጠቃላይ በበላይነት አሸንፋለች። አትሌቲክስ ትናንት እሁድ በጀርመን በተደረገው የበርሊን ማራቶን ውድድር ኬንያውያን አትሌቶች በሴቶችም በወንዶችም አሸናፊ ሆነዋል። ሴባስቲያን ሳዊ እና ሮዝመሪ ዋንጂሩ የላቀ ድሎችን አስመዝግበዋል። ኬንያዊው አትሌት ሴባስቲያን ሳዊ የበርሊኑን ማራቶን ለመጨረስ የወሰደበት ጊዜ ሁለት ሰዓት ከዜሮ ሁለት ደቂቃ ከ16 ሰከንድ ሲሆን ኢትዮጵያዊ አትሌት ጨምደሳ ደበላ በጃፓናዊው አትሌት ተቀድሞ ሁለት ሰዓት ከ06 ደቂቃ ከ57 ሰከንድ በመግባት ሶስተኛ ሆኖ ውድድሩን ጨርሷል። በሴቶች የበርሊን ማራቶን ውድድር ደግሞ ሮዝመሪ ዋንጂሩ በውድድሩ የመጀመሪያ አጋማሽ በኢትዮጵያውያን አትሌቶች ታጅባ የቆየች ቢሆንም 15 ኪሎ ሜትር ሲቀረው ተፎካካሪዎቿን ጥላ በመውጣት ውድድሩን ሁለት ሰዓት ከ21 ደቂቃ ከ05 ሰከንድ በመግባት አሸናፊ ሆናለች። ሁለተኛ የወጣቸው ኢትዮጵያዊት አትሌት ደራዲዳ ሁለት ሰዓት ከ21 ደቂቃ ከ08 ሰከንድ ሲሆን አልማዝ ገብሮ ሁለት ሰዓት ከ21 ደቂቃ ከ29 ሰከንድ በመግባት ሶስተኛ ሆና ውድድሯን ጨርሳለች። የአፍሪካ ዋንጫ እንደ ጉርጉሮሳውያን አቆጣጠር በ2025 የሚካሄደው የአፍሪካ ዋንጫ በሞሮኮ ራባት ከተማ አስተናጋጇ ሞሮኮ ከኮሞሮስ ጋር ባደረገችው ጨዋታ ተጀምሯል። 3 35ኛው የአፍሪካ ዋንጫ ጨዋታ ከታህሳስ 12 ቀን 2018 እስከ ጥር 18 ቀን 2018 በሞሮኮ ይካሄዳል 24 የአፍሪካ ሀገራት ብሔራዊ እግር ኳስ ቡድኖች በስድስት ምድብ ተከፍለው የሚፋለሙበት ይሆናል። ትላንት በምድብ ሀ የተደለደለችው አስተናጋጇ ሞሮኮ በራባት ከተማ መጀመሪያውን የመክፈቻ ጨዋታ አድርጋለች። በጨዋታውም ሞሮኮ ካሜሮስን ሁለት ለዜሮ አሸንፋለች። ዛሬ ማምሻውን ሶስት ጨዋታዎች የሚካሄዱ ሲሆን ከምድብ ሀ ማሊ ከዛምቢያ፣ ከምድብ ለ ደቡብ አፍሪካ ከአንጎላ፣ ከምድብ መ ግብጽ ከዙምባቡዌ ይጫወታሉ። በየሁለት ዓመቱ የሚደረገው የአፍሪካ ዋንጫ በስድስት ከተሞች በሚገኙ ዘጠኝ መድረኮች እየተካሄደ የሚቆይ ይሆናል። ሀያ አራቱ ቡድኖች እያንዳንዳቸው በአራት ቡድኖች በስድስት ምድብ ተከፍለዋል። ከምድቡ ድልድል በኋላ ከየምድቡ ከፍተኛ ውጤት ያመጡ ሁለት ቡድኖች ከአራቱ ምርጥ ሶስት ደረጃ ላይ የሚገኙ ሌሎች ቡድኖች ጋር በመሆን ወደ ቀጣዩ ዙር የሚያልፍ ይሆናል። በምድብ ሀ አስተናጋጇ ሞሮኮ፣ ማሊ፣ ዛምቢያ እና ኮሞሮስ ሲገኙ በምድብ ለ ግብጽ፣ ደቡብ አፍሪካ አንጎላና አንጎላ ና ዚምባብዌ ተመድበዋል። በምድብ ሀመረባሃ ናይጄሪያ፣ ቱኒዚያ ና ኡጋንዳ፣ ታንዛኒያ የተመደቡ ሲሆን ምድብ መ ሴኔጋል፣ ዲሞክራቲክ ኮንጎ፣ ቤኒን ና ቦትስዋና ይገኛሉ። ምድብሰ ሰ አልጄሪያ፣ ቡርኪና ፋሶ፣ ኢኳቶሪያል ጊኒ ና ሱዳን የያዘ ሲሆን ምድብረ አይቬሪኮስት፣ ካሜሩን፣ ጋቦንና ሞዛምቢክን ይዟል። በእንግሊዝ ፕሪምየር ሊግ አርሰናል የሊጉን መሪነት እንደያዘ ወልፍስ በርኑሌ ና ዌስትሃም ደግሞ የሊጉን የመጨረሻ ደረጃ ይዘው ይሰነብታሉ። በአስራሰባተኛው ሳምንት የእንግሊዝ ፕሪምየር ሊግ የቅዳሜ ዕለት ጨዋታ ኒውካስል እና ቼልሲ ሁለት ለሁለት ተለያይተው ነጥብ ተጋርተው ወጥተዋል። በሴንት ጄምስ ፓርክ ስታዲየም 52226 ተመልካቾች በታደሙበት ጨዋታ ኒውካስል ጨዋታው በተጀመረ በአራተኛው ደቂቃ ና በሀያኛው ደቂቃ ቮልትማድ ባስቆጠራቸው ሁለት ጎሎች መሪነትን አገኘ። የመጀመሪያ ግማሽ ተጠናቆ በታከለ የባከነ ሰዓት ቼልሲ ሊስ ጀምስ በ49ኛው ደቂቃ ባስቆጠረው ጎል ሁለት ለአንድ ረፍት ወጡ። ከረፍት መልስ ኳስ ከመረብ መወዳጀት የቻለው በቼልሲው ፔድሮ አማካኝነት በ66ኛው ደቂቃ ብቻ ነበር። ዘጠና ደቂቃው በዚህ ውጤት ተጠናቆ ሁሉም ነጥብ ተጋርተው ተለያይተዋል። ኒውካስል ከፈረንጆቹ ገና ማግስት ሐሙስ ወደ ኦልትራፎርድ ሲያቀና፣ ቼልሲ ደግሞ አርብ በሜዳው ስታንፎርድ ብሪጅ አስቶንቪላን ያስተናግዳል። በኢትሃድ ስታዲየም የተስተናገደው የማንቸስተር ሲቲ ና የዌስትሃም ዩናይትድ ጨዋታ በሲቲ 3 ለዜሮ አሸናፊነት ተጠናቋል በ17ኛው ሳምንት የእንግሊዝ ፕሪምየር ሊግ ሁለት ቀይ ካርድ የተስተናገደበት ብቸኛው ጨዋታ በቶትንሃም ሆትስፐር ስታዲየም የተስተናገደው ና ከ61ሺ በላይ ተመልካች በስታዲየም ተገኝቶ የታደመበት ጨዋታ ነበር ሊቨርፑል ቶትንሃምን ሁለት ለአንድ የረታበት ጨዋታ ቶትንሃም ጨዋታው በተጀመረ በ33ተኛው ደቂቃ ሲሞን በሰራው ጥፋት በቀይ ካርድ ከሜዳ መውጣት ዋጋ አስከፍሎታል ይህ ብቻ አይደለም። ሮሜሮ በሁለት የቢጫ ካርድ የወጣው በባከነ ሰዓት ባይሆን ኖሮ ሊቨርፑሎች ከሁለት ጎል በላይ ሊያስቆጥሩ ይችሉ ነበር። ትናንት ውድ አስቶን ቪላ ከማንቸስተር ዩናይትድ ጋር ባደረገው ጨዋታ ሁለት ለአንድ በሆነ ውጤት አሸንፏል። ማንቸስተር ዩናይትድ አምስተኛ የፕሪምየር ሊጉን ሽንፈት ያስተናገደበት በቪላ ፓርክ ስታዲየም የተካሄደው ጨዋታ በሜዳቸው የተጫወቱትን አስቶን ቪላዎች ሮጀርስ ባስቆጠራቸው ሁለት ጎሎች ሶስት ነጥብ ይዘው ወጥተዋል። ማንቸስተር ዩናይትድ ከሽንፈት ያላዳነውን፣ ነገር ግን በባዶ ከመውጣት የታደገውን ብቸኛ ጎል ማቴዎስ ኩያን አስቆጥሯል። በሌሎች የእንግሊዝ ፕሪምየር ሊግ ጨዋታዎች በንፎርድ ወልቨርሃምፕተንን ሁለት ለ ዜሮ አርሰናል ኤቨርተንን አንድ ለ ዜሮ ሊድስ ክሪስታል ፓላስን አራት ለአንድ ሲያሸንፍ ቦርማውዝ ከበርኑሌ ብራይተን ከሰንደርላንድ አቻ ተለያይተው ነጥብ ተጋርተው ወጥተዋል። በመሆኑም በእንግሊዝ ፕሪምየር ሊግ 17ኛ ሳምንት ጨዋታ አርሰናል በ39 ነጥብ ሲመራ፣ ማንቸስተር ሲቲ በ2 ነጥብ ዝቅ ብሎ በ37 ነጥብ ሁለተኛ፣ አስቶን ቪላ በ36 ነጥብ ሶስተኛ፣ ቼልሲና ሊቨርፑል በኩል 29 ነጥብ በግብ ክፍያ ተበላልጠው አራተኛና አምስተኛ ደረጃ ላይ ይገኛሉ። ዌስትሃም ዩናይትድ በ13 በርንሌይ በ12 ነጥብና ወልቨርሃምፕተን በ2 ነጥብ ቦራጅ ቀጠናው ተቀምጠዋል። የጀርመን ቡንድስሊጋ አስራ አምስተኛ ሳምንቱን በያዘው በጀርመን ቡንድስሊጋ ጨዋታ ባየር ሙኒሽ ሂድንሃምን አራት ለዜሮ በሆነ ውጤት በማሸነፍ የቡንድስሊጋውን የደረጃ ሰንጠረዥ በዘጠኝ ነጥብ የበላይነት ይዟል። ማይንስ ከሴት ባውሊ፣ አጉስበርግ ከብሬማን፣ ስቱትጋርት ከሆፍንሃም ሁሉም በተመሳሳይ ዜሮ ለዜሮ ሲለያዩ፣ ሃምቡርግ ከፍራንክፈርት አንድ ለአንድ በሆነ ውጤት ተለያይቶ ነጥብ ተጋር ተወጥቷል። በርንሌይ ኮለንን አንድ ለዜሮ፣ ፍራይበርግ ወልፍስበርግን አራት ለሶስት ሲያሸንፍ፣ ሊቨርኩሰን ሊፕዚንግን ሶስት ለአንድ ረትቷል። የጀርመን ቡንደስሊጋ ቀጣይ ጨዋታ ከፈረንጆች ክረምት ረፍት በኋላ በጃንዋሪ 9 ፍራንክፈርት ዶርትመንድን በሚያስተናግድበት ጨዋታ ይጀመራል። የጀርመን ቡንደስሊጋን የደረጃ ሰንጠረዥ ባየር ሙኒሽ በ41 ነጥብ ሲመራው ባየር ሊቨርኩሰን እና ሊፕሲንግ በእኩል 29 ነጥብ በግብ ክፍያ ተበላልጠው ሶስተኛና አራተኛ ደረጃን ይዘዋል። ከሳምንቱ ዋና ዋና የስፖርት ዘገባዎች ጋር አብሬያቸው የቆየሁት ሐና ደምሴ ነበርኩ። መልካም ሳምንት።